ኢኮኖሚው የኢትዮጵያ ባንኮች ከሸቀጦችና አገልግሎቶች የወጪ ንግድ እንደዚሁም ከሐዋላ ከሚሰበስቡት የውጭ ምንዛሪ ሰባ በመቶውን ለብሔራዊ ባንክ እንዲያስረክቡ ትዕዛዝ ተሰጥቷቸዋል። ይህ ውሳኔ ባንኮች መንግሥታዊ ላልሆኑ ድርጅቶች ከሚሰጡት አገልግሎት የሚያገኙትን የውጭ ምንዛሪ ይጨምራል። ከፍተኛ የባንክ ባለሙያ የሆኑት አቶ ሙሼ ሰሙ እንደሚሉት መመሪያው የውጭ ምንዛሪ በሚያስገኝ የስራ ዘርፍ የተሰማሩ ነጋዴዎች የተወሰነውን በድርድር እንዲሸጡ የሚፈቅድ ጭምር ነው። ኢትዮጵያ ውስጥ በአጠቃላይ የውጭ ምንዛሬ አቅርቦትን የሚያስተዳድር የሚመራ አካል ብሔራዊ ባንክ ነው። አሁን ከተፈጠረው ኢኮኖሚ ችግር አኳያ ያንን ስልጣኑን መብቱን ተጠቅሞ ከውጭ በኤክስፖርት በአገልግሎት በግል ትራንስፈር ይሄ ፐርሰናል ሪሚተንስ እና ኤን ጂዎች የሚያስገቡት ገንዘብ ውስጥ ሰባ ፐርሰንቱ ወደ መንግስት ካዝና እንዲገባ ይሄ ወደ መንግስት ከ የሚገባው ዶላር ደግሞ አሁን የተፈጠረውን የዶላር እጥረት ችግር ለመቅረፍ እንዲያገለግል ለማድረግ ነው እና በተጨማሪም ደግሞ ሌሎች ተጓዳኝ ያላቸው መመሪያዎች ወጥተዋል። ለምሳሌ ከዚህ በፊት ኤክስፖርተሮች ወይንም ደግሞ የዶላር ምንጭ ባለቤት የሆኑ ሰዎች ዶላራቸውን ተደራድረው መሸጥ እንዲችሉ ገይ ፈቃድ አልነበራቸውም። እራሳቸው ብቻ ነበር ማስመጣት ነው የሚፈቀድላቸው። አሁን ግን ሀያ ፐርሰንት ከሚያገኙት ድርሻቸው ውስጥ ከማንኛውም ነጋዴ ጋር ተደራድረው እንዲሸጡ ፈቅዶላቸዋል። የድርድሩንም ተመን ጣራ እንደሚያስቀምጥ ነው የሚጠበቀው። አሁን በሀገሪቱ ውስጥ በተለያየ መንገድ የሚሰበሰ የውጭ ምንዛሪ አቅርቦት አብዛኛውን የመንግስት መጠቀሚያ ሆኗል ማለት ነው። የኢትዮጵያ ብሔራዊ ባንክ ገዢ ይናገር ደሴ የፈረሙበትና ከትላንት በስቲያ ሰኞ ጥር ሁለት ቀን በተጻፈው ደብዳቤ ይፋ የተደረገው መመሪያ ከአራት ወራት ገደማ በፊት የነበረውን አሰራር የሻረ ነው። ባንኮች እጃቸው ከሚገባው የውጭ ምንዛሪ እስከ ነሐሴ 2013 ዓ ም ድረስ 30 በመቶን ብቻ ለብሔራዊ ባንክ ሲያስረክቡ ቆይተዋል። ይሁንና በነሐሴ ወር የኢትዮጵያ ብሔራዊ ባንክ መጠኑን ወደ 50 በመቶ ከፍ የሚያ እንደሚያደርግ ውሳኔ አሳልፏል። ባለፈው ሰኞ ይፋ የሆነው መመሪያ ባንኮች ለብሔራዊ ባንክ የሚያስረክቡትን የውጭ ምንዛሪ መጠን እንደገና በሀያ በመቶ ከፍ በማድረግ ሰባ በመቶ አድርሶታል። የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ የብሔራዊ ባንክ ውሳኔ ፍትሐዊ ለመሆኑ ጥያቄ አላቸው። እነሱ በጣም ለፍተው ስትከሰበው ይዘው የሚሰበስቡት የውጭ ምንዛሪ ነው እና ያው ብሔራዊ ባንክ ብዙ ጊዜ ያንን ፎሬን ከረንሲ አስፈላጊ ለሚመቻው ለማን ነው ነው ያው የግል ባንኮች ፎሬን ከረንሲን የሚፈቅዱት

በጣም ፌር አይደለም። ከአንድ ዓመት በላይ የዘለቀው የሰሜን ኢትዮጵያ ጦርነትና ያስከተለው ብርቱ ቀውስ የወጪ ንግድና መዋዕለ ንዋይን ጨምሮ በአገሪቱ ምጣኔ ሀብት ላይ ብርቱ ተጽዕኖ ያሳደረ ነው። ይህ ጦርነት የአገሪቱን ሕልውና ጭምር የተፈታተነ መሆኑን የሚያስታውሱት የባንክ ባለሙያው አቶ ሙሼ አሁን ባለው ነባራዊ ሁኔታ የፍትሃዊነት ጥያቄ ቦታ ያለው አይመስለኝም ሲሉ ለዶቸቨለ ተናግረዋል። ሀገሪቱ ያላት የውጭ ምንዛሪ አቅርቦት ከጊዜ ወደ ጊዜ እየቀነሰ መጥቷል። ኤክስፖርቷ ተዳክመዋል። በእርዳታና በድጎማ ወይንም በብድር ይመጣ የነበረው ዶላር እየቆመ ነው። ከዚህ ነባራዊ ሁኔታ ተነስተህ ስትመዝ ነው የፍታይነት ጥያቄ ቦታ ያለው አይመስለኝም። ምክንያቱም መጀመሪያ ለመነገድም ለመሸጥም ለማትረፍም ለመኖርም ሀገሪቱ ታስፈልጋለች። ሰዎች እየተገደሉ እየተሰደዱ የሰብአዊ መብት ጥሰት እየተካሄደባቸው ንብረታቸው እየወደመ በጦርነት እየሞቱ ነው። እነዚህ ሰዎች ለማቋቋም ለእነዚህ ሰዎች ምግብ ለማቅረብ መድኃኒት ለማቅረብ የተዘረፉትን የወደመውን ንብረት እንደገና ለመተካት መንግስት የውጭ ምንዛሪ ያስፈልገዋል። በላይ ውጭ ምንዛሪ ለአጭር ጊዜ ወስዶ ይህንን ማድረጉን ፍታይነቱን አያዛባውም። ለአስራ ሶስት ወራት የዘለቀው ጦርነት ወትሮም በገቢና ወጪ ንግድ ሚዛን መዛባት ሳቢያ የውጭ ምንዛሪ እጥረት ملاتي ميفتناوي ايتوب اي اي اي ብርቱ ነው። የኢትዮጵያ መንግስት በጦርነቱ የደረሰውን ምጣኔ ሀብታዊ ጉዳት ማጥናት መጀመሩን ይፋ አድርጓል። የጥናቱ ውጤት እስኪታወቅ ድረስ የጉዳቱ መጠን፣ ለማገገም የሚያስፈልገው ገንዘብና የሚወስደውን ጊዜ ማወቅ አይቻልም። እንዲህ ባለው አውድ አሁን የኢትዮጵያ ብሔራዊ ባንክ ገቢራዊ ያደረገው መመሪያ ለረዥም ጊዜ የሚቆይ ከሆነ የሚያሳድረው ተጽዕኖ አቶ ሙሼን ያሳስባቸዋል። አንድ ኤክስፖርተር ኤክስፖርት የሚያደርገው ከኤክስፖርት ትርፍ ስለሚያገኝ ብቻ አይደለም። ከኤክስፖርት የሚያገኘው ትርፍ በጣም በጣም በጣም ትንሽ ነች። በአብዛኛው ዶላሩን ለኢምፖርት በመሸጥ የሚያገኘው ትርፍ ነው። ይሄ ህግ አይደለም። መደበኛ አሰራር ነው። አንዳንድ በኩል ደግሞ ወጋውጥ ነው። ሶ ኤክስፖርቱን ለመደገፍ ከመንግስት በኩል የሚሰጠው ኢንሴንቲቭ በቂ ስላልሆነ በተዘዋዋሪ መንገድ ሰዎች ይህንን አድቫንቴጅ እየወሰዱ በድፍረት ኤክስፖርት ያደርጉ ነበር። ምክንያቱም ብከስርም ያንን ዶላር በተለያየ መንገድ አገር ውስጥ ላለ ኢምፖርተር ሸጬ ከዛ በማገኘው ጥቅም አገሪቱ ያላትን አቅርቦት ፍላጎት አሟላለሁ የሚል እምነት ስለነበር ማለት ነው። ባንኮችም ቀላል የማይባል የሰው ኃይል አሰማርተው የተለያየ ኢንሴንቲቭ እየሰጡ በቁሳቁስም፣ በንብረትም በአፍን ታግዘው ይህንን ስራ የሚሰሩት ኢንሴንቲቭ ስላለው ነው ከዶላር በሚገኘው ሰርቪስ የሚያገኙት ጥቅማ ጥቅም ስላላቸው ነው። ይሄ ጥቅማ ጥቅም ከተቋረጠ ንግድ ሳይሆን ሃይማኖት ነው የሚሆነው። ለጽድቅ የሚሰራ ስራ ነው የሚሆነው ማለት ነው። ያንን ያደርጋሉ ነጋዴዎች ነው። ምክንያቱም ኤክስፖርተሩም ነጋዴ ነው፣ ባንኮቹም ነጋዴ ናቸው። በሂደት ስራውን እየገፉ ወደ ሌላ ዘርፍ ሊሄዱ ይችላሉ፣ ወይንም ደግሞ ስራው የሚጠበቀውን ያህል ማደግ ሊያዳግተው ይችላል። ማደግ ካዳገተው ደግሞ ከተገኛችም ላይ ቀራርመን እንወስዳለን የሚባለውም ነገር ሊቆኑ ይችላል ጠቅላላው መንግስት የዚህ ፍላጎቱ ገደቡ እስከ መቼ ጊዜ ነው፣ በዚህ ያሳጣቸውን አድቫንቴጅ በሌላ በምን መንገድ እንዲያካክሱ ያግዛቸዋል የሚለውን ነገር ተመልክቶ እንደ አንድ ቢዝነስ ኮንሰፕት እንደ ወይንም እንደ አንድ የቢዝነስ ዘርፍ ያዘርፍ እንዳይዳከም ካላደረገው ጠቅላላውን ኤክስፖርቱ ሊሞት ይችላል። ቅድም እንዳልኩ ለጽድቅ የሚሰራ ነጋዴ የለም፣ በሁሉም ዘርፍ ማለት ነው። ኤክስፖርት በማድረግ ሂደት ውስጥ ያለው ሙስና፣ ያለው አስተዳደራዊ በደል፣ ያለው የፖሊሲ ችግር፣ ቀውል ከዚህ ሀገር ለማውጣት ያለው የትራንስፖርት ችግር፣ ውሃው፣ መብራቱ፣ የታክስ ስርዓቱ ይህን ሁሉ ተቋቁሞ በሚያገኛት ትንሽ ጥቅም ከሌላም ሳይድ በሚያገኘው ተጓዳኝ ድጋፍ አድርጎ ነው ሲቀጥል የነበረው። ይህንን ሙሉ ለሙሉ ስታሳጣው፣ ሌላ ስራውን እንዲያስኬድ የሚያስችለው ድጎማ ከሌለው በስራው ላይ መቀጠሉን ጥያቄ ላይ ጥለዋል። በሂደትም ጠቅላለ ዘርፉ ዘጭሬ ይችላል። የኢትዮጵያ ብሔራዊ ባንክ ባለፉት ወራት በተከታታይ ገቢራዊ ካደረጋቸው ክልከላዎች መካከል የባንክ ደንበኞች ከአንድ አካውንት ወደ ሌሎች አካውንቶች በሳምንት ከአምስት ጊዜ በላይ ጥሬ ገንዘብ እንዳያዘዋውሩ የጣለውን ገደብ አንስቷል። ገደቦቹ የታቀደላቸውን ዓላማ ማሳካታቸውን የገለጹት በኢትዮጵያ ብሔራዊ ባንክ የፋይናንስ ተቋማት ምክትል አስተዳዳሪ ሰለሞን ደስታ፣ የሚያስከትሉትን አሉታዊ ተጽዕኖዎች ለመፍታት ክልከላው መነሳቱን እንደተናገሩ አዲስ ፎርቹን ጋዜጣ ዘግቧል። የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ ከባንኮች ውጭ የሚንቀሳቀሰውን ገንዘብ ለመሰብሰብ ታቅዶ ስራ ላይ የዋለው ክልከላ በተለይ በደንበኞች ላይ ጫና እንዳሳደረ ይናገራሉ። ገንዘብህን በክፋሽ በባንክ ኢቭን ኔሃም ትራንዛክሽን አንድ ሰው ትራንስፈር ማድረግ አለበት። ቤኒት ማበጀት ይችላል ወይ ኢቭን ያ ስልጣን አለ ወይ አንድ ሴንትራል ባንክ አንድ ሴንትራል ባንክ ኦኬ መኒ ሎንድሪንግ መከላከል አለበት። ግን መኒ ሎንድሪንግን ለመከላከል ሲባል ባንኪንግ ሰኩል ውጭ አለውን ኢኮኖሚ ወደ ባንክ ለማስገባት ቢፈልግ ኦ ህገወጥ የሆነ ወይም ፓራለል ማርኬትን ዲስከሬጅ ለማድረግ ሲል እንደዚህ በጣም ራካኒያን የሆነ እንትን ማውጣት ይችላል ወይ የሚል በወቅቱ ተከራከረ ያለው ሜይሊ ግን ጫናው ያለው ግን ተጠቃሚ ከስተመሩ ላይ አንድ ከስማ አምስት ትራንዛክሽን በሳምንት ያልከው እንደሆነ ከዛ በላይ የሚፈልግ የስራ ባህል አይችልም ማለት ነው። አንዳንድ ቦት የስራ ባህል ሳያም ኢቨን ባንክ ብቻ ሳይሆን በካሽ መጠቀም ቦር አካባቢ አብዛኛው ሬስቶራንቶች በካሽ ነው የሚካሄዱ። ለምን ወደ ብራንክ ኢቨን የሱ ብራንች እንኳን ለመድረስ ራሱ በጣም ሩቅ ነው። ኤሌክትሮኒክ ባንኪንግ ያን ሀንድ የሆነ አይደልም። እና ግን ኤሌክትሮኒክ ባንኪንግ አክሰስ ያለው ስንት ሰው ነው? እና ኢንተርባስንትን ባላለበት ሁኔታ በዚህ ደረጃ በጣም ሚጫን አይነት ንትን ማውጣቱ ነገር ያል አልነበረም። የኢትዮጵያ መገበያ ገንዘብ ከተቀየረ ወዲህ በርከት ያሉ ክልከላዎችና ገደቦች በብሔራዊ ባንክ በኩል በስራ ላይ ውለዋል። አብዛኞቹ ክልከላዎች ከባንክ ውጭ በሰዎች እጅ የሚገኘውን ገንዘብ ወደ ፋይናንስ ተቋማት ለማስገባትና ሕገወጥ እንቅስቃሴዎችን ለመቆጣጠር ያለሙ ናቸው። አቶ ሙሼ እንደሚሉት ግን ቀድሞም ኢመደበኛ የንግድ ስርዓት በሚያይልበት የኢትዮጵያ ገበያ በመመሪያዎች ብቻ ዓላማዎቹን ማሳካት የሚሆን አይደለም። ኢትዮጵያ ውስጥ በርካታ መሪ ሰው እጅ ላይ ነው ያለው። ያ ገንዘብ ወደ ባንክ ቢመጣና ለኢንቨስትመንት ቢያገለግል ወይም ሴቭ ቢደረግና ሌላውን ዘርፍ ቢያግዝ ጥሩ ነበር። ያንን ማድረግ ግን በአዋጅ በመፈክር አይሆንም። ምክንያቱም ይሄ ሀገር በአብዛኛው የንግድ ስርዓቱ ይመደበኛል። የንግድ ስርዓቱን ሳታስተካክል የገንዘብ ዝውውርን የምታዛባው ከሆነ የንግድ ስርዓቱ ቆላብስ ያደርግብሃል። አሁን እንዳየው ደግሞ የዕቃ እጥረት ይመጣል፣ ስፔኩሌሽን ይመጣል፣ ዋጋ ማስወደድ ይመጣል፣ ጥራት ጉድለት ይመጣል፣ ኮንትሮባንድ ይስፋፋል፣ መንግስትም በህጋዊ መንገድ ማግኘት የሚገባው ገቢ እንዳያገኝ አድርገዋል። መገደብም ከሆነ ደግሞ በፕሮሰስ ድንገት ከመቶ ሚሊዮኖች ወጣ፣ ወደ መቶ ሺህ መውረድ በምንድን ነው አሁን ጀስቲፋይ የሚደረገው? እንዴት አድርገህ ነው ማህበረሰብ ውስጥ በአንድ ቀን በሁለት ቀን ከዛ ከነበረበት በገንዘብ የመገበያየት ስርዓት ወጥቶ በድንገት በባንክ ስርዓት ብቻ እንዲገበያየል የምታደረገው? የታክስ ስርዓት ምንድን ነው ኢምፓክት? መንግስት ገቢ ወጪውን በባንክ ሲሆን መቆጣጠር ይችላለሁ ታክሱን ብሎ ነው የሚያስበው። ግን ለታክስ ስርዓት ያሰለፋቸው ሰዎች ኃላፊነት የሚሰማቸው በብቃት የሚሰሩ ሰውን አቢዩዝ የማያደርጉ ስቴትመንት ስለገባ ገንዘብ በሙሉ የታክስ ክፍያ የማይጠይቁ ናቸው ወይ? የታክስ ስርዓታችን የዳበረ ነው ወይ? አንዳንድ ጊዜ እኮ ሰው በገንዘብ በመስጠትና በመቀበል የሚንቀሳቀሰው የታክስ ስርዓቱ ፌር አይደለም ብሎ ስለሚያምን ጭምር ነው። እነዚህን እነዚህን ያንተን የቤት ስራ ሰርተህ ማህበረሰቡም ደግሞ በካሽ ከመገበያየት ይልቅ በባንክ መገበያየት አድቫንቴጅ እንዳለው እንዲያውቅ አድርገህ ወይም አድቫንቴጅ ሰጥተህ ወደዚህ አይነት ስርዓት ብታመጣው ማንም ሰው ገንዘብ ይዞ መዞር አይፈልግም። ምክንያቱም ሪስክ አለ። ነገ ከነገ ወዲያ ብድር ቢፈልግም ገንዘብ የሚያገኘው ከባንክ እንደሆነ ስለሚያውቅ የቁጠባ ባህሉን ያዳብራል። በተዘዋዋሪ መንገድ ራሱን እያገዘ እንደሆነ ስለምታውቅና እንደዚህ አይነት ነገሮችን ቁጭ ብሎ በሁሉም ዘርፍ በሁሉም አካባቢ ሊኖረው የሚችለው ስጋትም አድቫንቴጅም አቅምቶ በዛ ላይ ተመስርቶ መወሰን ባህል መሆን አለን። በባንኮች ዘንድ የፈጠረው ጫና ቀላል አደለም። አንደኛ የሀገሪቱን የኔትወርክ ስራ አጥቋል። ሰዎች በፈለጉበት ፍጥነትና በፈለጉበት ጊዜ ገንዘቡን ማዘዋወር አይችሉም። ሁለተኛ ትልልቅ ገንዘብ ለማዘዋወር ባንኮቹም ፈቃደኞች አይደሉም። ምክንያቱም ወደ ባንክ የሚመጣው ገንዘብ ከጊዜ ወደ ጊዜ እየቀነሰ ነው። ሰው በየቤቱ ከአዝና ገዝቶ እያስቀመጠ እርስ በርሱ መገበያየት ውስጥ ገብቷል። ባንክ ይዤ ከገባው ገንዘቤ ስለማወጣ የሚል እምነት ስላሳደረ ማለት ነው። በአንድ በኩል ኢትዮጵያ ውስጥ ያለው ቁጠባ በሚፈለገው ደረጃ እያደገ ስላልሆነ ሰው በካሽ የመገበያት ስርአቱን አቁሙ ወደ ባንክ እንዲመጣ ማድረጉ ጠቃሚ ነው። ግን ከዚህ ጋር በተጓዳኝ እንዴት ባህሉ ይፈጠር፣ አሰራሩ እንዴት ቀላል ይሁን፣ ያልተገባ ጫና ነጋዴው ላይ ገንዘብ ባንክ በማስቀመጡ ምክንያት የማያድርበት ሁኔታ እንዴት ይመቻች፣ በባንክ በመጠቀሙ ምን የተለየ ጥቅም ያገኛል? ይህን ሁሉ ማስረዳት ይፈልጋል። ሙሉ ለሙሉ በገንዘብ መለዋወጥ ስርዓት ላይ የተመሰረተን የንግድ ስርዓት በድንገት መጠኑን ቀንሰ የዝውውር አቅሙን ቀንሰ እንደገና ደግሞ የታክስ ጫና ፈጥራ ወደሚፈለገው መንገድ ጠቃሚ ወደሆነ መንገድ ልታመጣው አትችልም። ያው ተመልሶ ወደ ባህተና ወደ ከፋ የገንዘብ ዝውውር ስርዓት ነው የሚሄድ። አድማጮች፣ የዛሬው የኢኮኖሚው ዓለም መሰናዶ ተጠናቀቀ። ሸቴ በቅለነኝ ጤና ይስጥልኝ።